የፌዴራሉ ጠቅላይ ፍርድ ቤት የአቃቤ ሕግ አቤቱታ ተቀብሎ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል የነበሩት አቶ ሀብታሙ አያሌውና ሰባተኛ ተከሳሽ አቶ አብርሃም ሶሎሞን እንዲፈቱ የበታች ፍርድ ቤት የሰጠውን ትዕዛዝ አግዷል። ጉዳዩ ያስቀርብ ወይም አያስቀርብ እንደሆነ ለማየትም ይግባኝ ሰሚ ፍርድ ቤቱ ቀጠሮ ሰጥቷል። በተያያዘ ዜና ቀድሞ የመላ ኢትዮጵያ አንድነት ድርጅት ፕሬዝደንት የነበሩት አቶ ማሙሸት አማረን የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት በነጻ አሰናብቷቸዋል። መለስካቸው አመሃ ዘገባ አልኳል። ነሐሴ አስራ አራት ቀን ሁለት ሺ ሰባት አመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በሰጠው ብይን መሰረት አቃቤ ሕግ በሽብር ወንጀል የከሰሳቸው የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌውና በዚሁ የክስ መዝገብ በሰባተኛ ተከሳሽነት ይቀርቡ የነበሩት አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቶ በዕለቱ ከስር እንዲፈቱ ትእዛዝ የሰጠ ቢሆንም እስከ ዛሬ ዕለት ይህ ትእዛዝ እንዳልተፈጸመ ታውቋል። ለዚህ መነሻውም አቃቤ ሕግ ብይኑን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው የይግባኝ አቤቱታ መሰረት ፍርድ ቤቱ የበታች ፍርድ ቤት የሰጠውን ብይንና ትዕዛዝ በማገዱ እንደሆነ የተከሳሽ ቤተሰብ አባላት አረጋግጠዋል። ይሁንና የማረሚያ ቤት ኃላፊዎች በከፍተኛው ፍርድ ቤት የተሰጠውን ትዕዛዝ ለምን እንደማይፈጽሙ ለቤተሰብ አባላትም ሆነ ለታራሚዎች በግልጽ ያሳወቁት ምክንያት እንዳልነበረ የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የይግባኝ ችሎቱ ውሳኔ ምን የህግ መሠረት እንዳለው የህግ ባለሙያውን አቶ አምሃ መኮንንን ቪኦኤ አናግሯቸው ነበረ። ጸንቶ ካለው የህግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነጻ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ሕግ ቅሬታ አለኝ ብሎ ይግባኙን በተገቢው የህግ ስርዓት መሰረት የይግባኛ ቤት ታወለ ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በነጻ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል ህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አምሃ መኮንን እንደሚሉት ይህ የስነ ስርዓት ህግ እንዲያውም በወንጀል ክርክር ውሳኔን የማሳገድ አቤቱታን መብት የሚሰጠው በተቃራኒው ለተከሳሽ እንደሆነ ያስረዳሉ። ይልቁንም በህግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆነው እየተከራከረ ያለ የሥር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነፃነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ይግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በሥር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ሕጋችን 188 ላይ በግልጽ ተቀምጧል። እንደ ሕግ ባለሙያ አስተያየትና እምነት ከሆነ ለከሳሽ ወገን ወይንም አቃቤ ሕግ ይህ መብት የተሰጠ ለመሆኑ የሚያውቁት የለም፣ ሊሰጥ ይገባል ብለው እንደማያምኑ ይገልጹና የሥነ ሥርዓት ሕጉ ይህን ሲደነግግም በቂ ምክንያት አለው ይላሉ። ምክንያቱም በወንጀል ጉዳይ የሚሰጥ ውሳኔ በተለይ ይሄ ነጻነትን የሚያሳጣ የእስር ቅጣት የሞት ፍርድም ሊሆን ይችላል። አንዴ ከተፈጸመ ሊካስ የማይችል ጉዳት በግለሰቡ ላይ ወይም በተከሳሹ ላይ ሊያሳድር ስለሚችል እንዲህ አይነት ውሳኔ የተወሰነበት ሰው ደግሞ ይግባኝ መብት አለው። ይግባኙን አቅርቦ ይግባኙ ተመርምሮ ምክንያቱም ይግባኝ ካቀረበ በኋላ ይግባኙ ውጤት ምንም ሊሆን ይችላል። የስር ፍርድ ቤት ውሳኔ ሊጸና ይችላል፣ ነፃ ሊሆን ይችላል። ነገር ግን ይሄ ውሳኔ ይግባኝ ሰሚ ፍርድ ቤት ውሳኔ ከመወሰኑ በፊት ያ ሰው የስር ቅጣቱን የሚፈጽም ወይም ደግሞ ለምሳሌ የሞት ቅጣት ከሆነ የሞት ቅጣቱ የሚፈጸምበት ከሆነ የይግባኝ አቤታው ትርጉም የለውም። ስለዚህ ይሄ ሕጉ ይህንን ግምት ውስጥ በማስገባት ነው። በተለይ መጀመሪያም በዋስ ሆኖ ያለ ሰው ከሆነ ይግባኙ ተሰምቶ እስኪመረመር ድረስ እና ይግባኝ ሰሚው አንድ ውሳኔ እስኪሰጥ ድረስ እግድ ሊጠይቅ እንደሚችል የተቀመጠው ከዚህ አንፃር፣ በዚህ መልክ ተደርጎ ከሆነ እኔ በበኩሌ በጣም እጠራጠራለሁ። ይግባኝ ሰሚው ፍርድ ቤት የስር ፍርድ ቤትን ውሳኔ አግዷል የሚባል ከሆነ በእኔ በኩል እንግዲህ የምናየውና እንደ አዲስ እውቀትም የምናየው ነው የሚሆነው። እንግዲህ በስራ ዘመናችንም ባለው ህግ መሰረት ግን ይግባኝ ሰሚ ፍርድ ቤት አቃቤ ህግ ይግባኝ ስላቀረበ የበነጻ እንዲሰናበት የተወሰነለትን ተከሳሽ ፍርድ ያግዳል የሚል የህግ አግባብ የለም። ግን አቃቤ ህግ በዚያው ፍርዱን በሰጠው ፍርድ ቤት ደረጃ ላለ የበላይ አካል ወይንም ለሁንበላ ለከፍተኛው ፍርድ ቤት ፕሬዚዳንት ወይንም ምክትል ፕሬዚዳንት አብር ተዳከበን ማዳሰግደ ይችላል። ይሄ አሰራር ደግሞ እንግዲህ በአጠቃላይ በህግ ስርዓት ውስጥ እንዲህ አይነት አሰራር አለ፣ ህግም መሰረት አለ። ግን ይሄ ያለው የፍትሐ ብሔር ስነ ስርዓት ህጋችን ውስጥ ነው። የገንዘብ ክርክር፣ የንብረት ክርክር በሚታይበትና በሚወሰንበት የፍትሐ ብሔር ስነ ስርዓት አግባብ ትክክል ነው። ፍርድ ቤት አንድ ውሳኔ ከወሰነ በኋላ የተወሰነበት ወገን ጉዳዩን ለይግባኝ ሰሚ አቅርቦ ጉዳዩ በይግባኝ እስኪታይና ምናልባት የይግባኝ ሰሚው አንድ አይነት እግድ እስኪሰጥ ድረስ የፍርድ ቤቱ ፕሬዝዳንት ለ15 ቀን ብቻ እግድ ሊሰጥ እንደሚችል በፍትሐ ብሔር ስነስርዓት ህጉ ተቀምጧል። እንዲህ አይነት ለፍርድ ቤት ፕሬዝዳንቶች የተሰጠ መብት ግን በወንጀለኛ መቅጫ ስነስርዓት ህጋችን ውስጥ የለም። በወንጀል ህግም እንዲህ አይነት መብት ለፕሬዝዳንቶች አልተሰጠም። እስካሁን እንግዲህ እኔም በስራ ዘመኔ በወንጀል ጉዳይ የፍርድ ቤት ፕሬዚዳንት አንድ የፍርድ ቤት የሰጠው ውሳኔ እንዳይፈጸም ያገደበትን አግባብ አላቅም። አቃቤ ህግ በዚሁ መዝገብ ክስ ከመሰረተባቸው አስር ተከሳሾች መካከል አቶ ሀብታሙ አያሌውንና አቶ አብርሃም ሰለሞኑን ጨምሮ የአንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እንዲሁም የአረና ትግራይ ለሉዓላዊነትና ለዴሞክራሲ የአመራር አባል አቶ አብርሃ ደስታን ከፍተኛው ፍርድ ቤት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። ለማንኛውም የፌዴራሉ ጠቅላይ ፍርድ ቤት የአቃቢ ህግን የይግባኝ አቤቱታ ተቀብሎ በስር ፍርድ ቤት የተሰጠውን ብይንና የፍች ትዕዛዝ በማገድ የይግባኙ አቤቱታ ግራቀኙን ያስቀርብ ወይንም አያስቀርብ እንደሆነ ለማየት ለመስከረም 21 ቀን 2008 ዓ.ም ቀጠሮ ቆርጧል። በተያዘ ዜና መንግስት አሸባሪውን አይኤስን ለማውገዝ መያዝ 14 ቀን 207 ዓ ም ጠርቶት በነበረው ህዝባዊ ትዕይንት ላይ የተፈጠረውን ብጥብጥ በማደራጀትና በመምራት ተጠርጥረው በአቃቢ ህግ ክስ ተመስርቶባቸው የነበሩት የቀድሞ የመላው ኢትዮጵያ ንነ ድርጅት መያድ ፕሬዚዳንት አቶ ማሙሸት አማረ በነጻ መለቀቃቸውን ሪፖርተር በዛሬው እትሙ ዘግቧል። ጋዜጣው አቶ አሙሸት አማርን በነጻ ያሰናበተው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳያቸውን ላለፉት አምስት ወራት ያህል ሲመረምር ቆይቶ ድርጊቱን ተፈጸመ በተዋለበት ቀን ተከሳሹ ከምርጫ ቦርድ ጋር በነበራቸው ክርክር ፍርድ ቤት መዋላቸውን የሚያስረዳ ሰነድ በማቅረባቸው ነው ብሏል። ጨምሮም አቃቤ ሕግ ያቀረበባቸው ምስክሮች የሰጡት የምስክርነት ቃል የተጠና መሆኑን በመቃወም ጠበቃቸው ለፍርድ ቤቱ በማስረዳታቸውና ምስክሮቹም የተለያየና የማይገናኝ የምስክርነት ቃል መስጠታቸው ለአቶ ማሙሸት በነፃ መሰናበት ምክንያት ሆኗል ሲል አትተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ